የሶማሌ ክልል መንግስት ከአጎራባች የአፋር ክልል በሚነሱ ታጣቂዎች ጥቃት ካለፈው ታኅሣሥ ጀምሮ ከ270 በላይ ንጹሃን ሶማሌዎች ተገድለዋል ሲል አስታወቀ። ባለፈው ቅዳሜ ተከስቶ በነበረ ግጭትም ከ30 በላይ የሶማሌ ክልል ተወላጆች በሶስት ቦታዎች መገደላቸውንና የቆሰሉ ሶማሌዎችም በቢኬ ሆስፒታል እንደሚገኙ ተነግሯል። ዞን የሲቲ ዞን አስተዳዳሪ አቶ ኡመር አብዲ በሰጡት ጋዜጣዊ መግለጫ በዚህ ረገድ የመገናኛ ብዙሃን ሚዛናዊ ዘገባ እየዘገቡ አይደሉም ሲሉ ወቅሰዋል። በተያያዘ በዛሬው ዕለት በአፋር ክልል ልዩ ልዩ ከተሞች የተቃውሞ ሰልፎች መካሄዳቸውን አክሎ አዲስ ቸኮል ዝርዝሮ ልኳል። በሶማሌ ክልል የሲቲ ዞን አስተዳዳሪ አቶ መራብዲ ለመገናኛ ብዙ እንዳስታወቁት ባለፈው ዓመት ታህሳስ ወር ሶማሌ የሚበዛባቸው ሶስቱ በአፋር ክልል ስር የተካለሉ ቀበሌዎች ነዋሪዎች ያነሱትን የመብት ጥያቄዎች በጉልበት ለማፈን እርምጃ መውሰድ ከጀመረ ጊዜ ጀምሮ 273 ማለት መገደላቸውን ና ሌሎችም ጉዳቶች መድረሳቸውን አስታውቀዋል። እስካሁን ድረስ በዚህ ግጭት ከኛ ብቻ 273 ሰው ሞቷል። 313 ሰው ቆስሏል። 5600 እንስሳት ተዘርፏል። 250 የአርብቶ አደር ቤቶች ተቃጥለዋል። 13000 የሚሆኑ ቤተሰብ ከዛ አካባቢ ተፈናቅለዋል። ሰሞኑን የመገናኛ ብዙኃን መነጋገሪያ በሆነው የቀዳሚው ግጭትም ሰላሳ ሶማሌዎች መገደላቸውን ነው አቶ መሪ የሚያስረዱት። የቆሰለው እስከ ሀምሳ ድረስ ነው። አሁን ሀያ ሰው አት ሊስት ሚኒመም ሀያ ሰው ከባድ ጉዳት የደረሰባቸው ቤ ሆስፒታል ሄደህ ቼክ ማድረግ ትችላለህ። በአሁኑ ሰዓት በሰሞኑ ጥቃት የጅቡቲ መከላከያ ሰራዊት አባላትም ተሳትፎበታል፣ የተባለው ግጭቱ የተካሄደበት ቦታ ከጅቡቲ ከ250 ኪሎ ሜትር በላይ የራቀ መሆኑን ባለመገንዘብ እና ጅቡቲም ነዋሪዎቿም ሆነ የመከላከያ ሰራዊቷ ካፋርና ሶማሊያ የተወጣጣ መሆኑን ባለመገንዘብ የተሰጠ አስተያየት ነው ብለዋል። በማህበራዊ ሚዲያዎች የተዘዋወሩ ስላሉት የጅቡቲ ፓስፖርትና የልዩ ኃይሉ መታወቂያዎችም አቶ መር የሚሉት አላቸው። አሁን በጅቡቲ አንድም መለያ ልብስ ሶሻል ሚዲያ ያላቀረቡ አንድ የአንድ ልጅ ፓስፖርት ነው ያቀረቡት። እሱ ደግሞ ፓስፖርቱ ተማሪ ነው የሚለው ምንም አይነት ኢንፎርሜሽን የለኝም። መንገድ ላይ አሁን ከአምስት በላይ ጅቡቲኖች ሞቷል። አሙፌትም ይሄ የኢትዮጵያ መንግስት የሚያውቁ ነው።

ሲያስተቃይ የነበረው ፖሊስ ዛሬ እየተመጣ ነው። በምን የህزب ሀሳብ ለማስቀየር ያቀረባቸው ፎቶዎች ነው። ብሮታታ ግን አፋር ሚዲያ ምንድነው የቀረበው? ያው ለፖሊስ የለም እየተባለ አሁን ለማስረጃ አምጥተናል። መግባቱን ቁስለኞች እያሉ ግን የዛኛው ነው። አሁን ዶሬ ላይ ቁስሉ እነዚህ አሁን እነዚህ አይሉ እኔ አላቃቸው ባለፉት ወራት እየተካሄዱ ያሉት ጥቃቶች አብዛኞቹ ወደ ሶማሌ ክልል እስከ ሰባ ኪሎ ሜትር ወደ ውስጥ በመግባት የተፈጸሙ ናቸው ያሉት አቶ ኦመር በአሁኑ ሰዓትም በአፋር ልዩ ኃይል ቁጥጥር ስር የሚገኙ በርካታ የሶማሌ ክልል ይዞታዎች አሉ ብለዋል። የሶማሌ ክልል ልዩ ኃይል ግጭት ወደ ተከሰተባቸው አካባቢዎች አለመንቀሳቀሱንም የመከላከያ ሰራዊት ጭምር ያውቃል ብለዋል። በሶማሌ እና አፋር ክልሎች መካከል ተፈጥሮ የነበረውን አለመግባባት በሰላማዊ መንገድ ለመፍታት ብዙ ጥረቶች መደረጋቸውንና የሶማሌ ክልል አሁንም ዝግጁ መሆኑን ያስታወቁት አቶ እምር በቀድሞው የአብዲሌ አመራር ወቅት የሶማሌ ክልል ሲያቆረቆዙ ነበሩ ያሏቸው ጡረተኛ ጄኔራሎች እንዲሁም በትጥቅ ትግል የነበሩት የአርዱፍና ጉጉማ ታጣቂዎች ከአፋር ልዩ ኃይል ጋር በመሆን አካባቢው ሰላም እንዳይሰፍን እያደረጉ ናቸው ሲሉ ከሰዋል። አቶ ኡመር የመገናኛ ብዙሃንም እውነታውን መርምሮ ከመዘገብ ይልቅ ስለ ሶማሌ ኢትዮጵያዊነትና ሰላማዊነት የተዛባ አመለካከት እንዲሰርፍ እያደረጉ ነው ሲሉ ወቅሰዋል። በተያያዘ በዛሬው ዕለት በአፋር ክልል ልዩ ልዩ ከተሞች የሚገኙ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ስለ ሰልፉ የሰመራ ነዋሪው አቶ ከድር አህመድ እንዲህ ብለዋል። ሰልፊ አዋሽ እና አሚባላ፣ ገዋኔ፣ ኮነባ ተደርገዋል ካሁ ሰ ሰፊ በምን ምክንያት ነው ሰልፍ የተደረገው? ምን ተባለ? ባለፈው ቅዳሜ ሌሊት የጅቡቲ ሰርጎ በገቡት ታላቆች በአፋር ንጽሀን ዜጎች ላይ ግድያ ወንጀል ተፈጽሞ ነበር። ዛሬ ሰልፍ ወና ወንድም መከላከያ ሚኒስትር በኩል የወጣው መግለጫ እንደተመለከተ ዜጎች እየሞቱ የሌላን ጠበቃ በመሆን ሳያጣሩ የተሰጠው መግለጫ ከእውነት የራቀ መሆኑንና የአፋር ሕዝብ እንደ ሕዝብ እንደ ኢትዮጵያ አካልነቱ መብቱና ማንነቱ እንዲከበርለት ነው የምጠየቀው። ምክንያቱም በተለያዩ ጊዜ በሚደረጉ ሰርግ ጎብሮች ተደጋጋሚ የሆነ የለብስ ዎች የጅምላ ጭብጨቦች ይጠቃሉ። ስለሆነ ይህንን ደግሞ በአስቸኳይ የሚመለከተው አካል መፍትሄ እንዲሰጡበት የሚል ሰልፎች ናቸው በብዛት የወጡ። ዛሬ አቶ ከዲር አያይዞም የፊታችን ሐሙስ በክልሉ መዲና ሰመራ ተመሳሳይ ሰልፍ ይካሄዳል ብለዋል። ባለፈው ቅዳሜ አፍደም አካባቢ ተከስቶ በነበረ ጥቃት አስራ ስምንት የአፋር ክልል ሰላማዊ ነዋሪዎች መገደላቸውን በትላንትና እለት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ